የዲ ደብልዩ ዜና። በመጀመሪያም ዋና ዋና ዜና፦ ሩሲያ በሰሜናዊ ዩክሬን በምትገኘው ሱሚ የተባለች ከተማ ላይ በባሊስቲክ ሚሳይል ዛሬ እሁድ ጠዋት በፈጸመችው ጥቃት ሁለት ሕፃናትን ጨምሮ በትንሹ 32 ሰዎች መገደላቸውን ዩክሬን አስታወቀች። የተባበሩት መንግሥታት የሰብአዊ ጉዳዮች ማስተባበሪያ ቢሮ በ60 ሀገራት የሚገኙ 2600 ሠራተኞቹን ሊቀንስ እንደሆነ አስታወቀ። በጋዛ በስራ ላይ ከሚገኙ ጥቂት ሆስፒታሎች አንዱ ዛሬ እሁድ በተፈጸመ የእስራኤል የአየር ጥቃት ከፍተኛ ጉዳት እንደደረሰበት የጋዛ የሲቪል ጥበቃ ኤጀንሲ አስታወቀ። በፓሪስ ማራቶን ኢትዮጵያውያኑ በዳቱ ሂርጳና ደራ ዲዳ ተከታትለው በመግባት አሸነፉ። ዜናው በዝርዝር ሩሲያ በሰሜናዊ ዩክሬን በምትገኘው ሱሚ የተባለች ከተማ ላይ በባሊስቲክ ሚሳይል ዛሬ እሁድ ጠዋት በፈጸመችው ጥቃት በትንሹ 32 ሰዎች መገደላቸውን ዩክሬን አስታወቀች። ከሟቾቹ መካከል ሁለት ሕፃናት ይገኙበታል። አስር ሕፃናትን ጨምሮ ሌሎች 84 ሰዎች በጥቃቱ ጉዳት እንደደረሰባቸው ዩክሬን ገልጻለች። በሁለት ሚሳይሎች ሳይፈጸም አልቀረም በተባለው ጥቃት ሕንፃዎች ነጉደዋል፣ ዛፎች ተገንድሰዋል፣ አውቶቡስና ተሽከርካሪዎች ጋይተዋል። ሩሲያ የሱሚ ማዕከላዊ ክፍልን የመታችው ሰዎች የሆሳዕና በዓልን ለማክበር ወደ ቤተ ክርስቲያን በሚሄዱበት ዕለት መሆኑን የገለጹት ፕሬዚደንት ቮሎዲሚር ዜሌንስኪ በቴሌግራም ባስተላለፉት መልእክት ዓለም ጫና ሊያደርግ እንደሚገባ ሳሰ በዋል። ዘሌንስኪ ዩናይትድ ስቴትስ፣ አውሮፓና በዓለም ላይ ይህ ጦርነትና ግድያ እንዲያበቃ የሚፈልግ ሁሉ ሩሲያ የምትሻው እንዲህ አይነት ሽብር ነው። ጦርነቱን እያራዘመች ትገኛለች። በጠብጫሪው ላይ ጫና ሳይደረግ ሰላም አይመጣም ሲሉ ጽፈዋል። ጥቃቱ የተፈጸመው የአሜሪካ ልዑክ ስቲቭ ዊትኮፍ ከፕሬዚደንት ቭላዲሚር ፑቲን ተገናኝተው በተወያዩ በሁለተኛው ቀን ነው። የሩሲያና የዩክሬን ጦርነትን ለማቆም አሜሪካ የምታደርገው ግፊት አካል የሆነው የባለፈው አርብ ውይይት ውጤታማ ነበር የሩሲያ ልዩ ልዑክ ኪሪል ዲሚትሪቭ ተናግረው ነበር። ዜሌንስኪ ግን ከሩሲያ ጋር የሚደረጉ ንግግሮች ተወንጫፊ ሚሳይሎችን እና ከአየር የሚወረወሩ ቦምቦችን አላቁሙም ብለዋል። ሩሲያን በተመለከተ የሚያስፈልገው ለሽብርተኛ የሚገባ አቋም መሆን እንዳለበት ዜሌንስኪ ጥሪ አስተላልፈዋል። የፈረንሳይ ፕሬዝደንት ኤማኑኤል ማክሮ፣ የአውሮፓ ህብረት የቀውስ አስተዳደር ኮሚሽነር ሃጃ ለሐቢብ፣ የብሪታንያ ጠቅላይ ሚኒስትር ኪርስትራመር እና በዩክሬን የአሜሪካ ልዩ ልዑክ ሉቴናንት ጄኔራል ኪዝ ለማሟላት ጥቃቱን አውግዘዋል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ወይም ኦቻ በስልሳ ሀገራት የሚገኙ 2600 ሰራተኞቹን ሊቀንስ እንደሆነ አስታወቀ። ኦቻ ተብሎ የሚጠራው የተባበሩት መንግስታት መስሪያ ቤት ካሉት ሰራተኞች 20 በመቶውን የሚቀንሰው ለጋሾች የሚሰጡትን የገንዘብ ድጋፍ በከፍተኛ ደረጃ በመቀነሳቸው ምክንያት ነው። ተቋሙ በተያያዘው አመት ከሚያስፈልገው የገንዘብ መጠን 60 ሚሊዮን ዶላር ጉድለት ገጥሞታል። የድርጅቱ ኃላፊ ቶም ፍሌቸር ለባልደረቦች ቸው በጻፉት ደብዳቤ ያለውን ገንዘብ ለማብቃቃት የስራ ክንውኑን እንደገና ለመከለስ መገደዱን ይፋ አድርገዋል በዚህም በተባበሩት መንግስታት ዋና መስሪያ ቤት በአህጉራዊ ቢሮዎች እና አንዳንድ ሀገራት የሚገኙ ከፍተኛ የስልጣን እርከኖች ላይ ላቅ ባለ ደረጃ ይቀነሳሉ መስሪያ ቤቱ በካሜሮን ኮሎምቢያ ኤርትራ ኢራቅ ሊቢያ ናይጄሪያ ፓኪስታን በዚምባብዌና በቱርክ በምትገኘው ጋዜን ቲፕ ያሉ ሰራተኞቹንና የሚያከናውናቸውን ተግባራት እንደሚቀንስ ኃላፊው በደብዳቤያቸው አሳውቀዋል በጋዛ በስራ ላይ ከሚገኙ ጥቂት ሆስፒታሎች አንዱ ዛሬ እሁድ በተፈጸመ የእስራኤል የአየር ጥቃት ከፍተኛ ጉዳት እንደደረሰበት የጋዛ የሲቪል ጥበቃ ኤጀንሲ አስታወቀ በጋዛ ከተማ የሚገኘው አልሂላል ሆስፒታል የቀዶ ህክምና ክፍልና ለጽኑ ህሙማን የሚያገለግል ኦክስጅን ማምረቻ ማዕከል መውደማቸውን ኤጀንሲው ገልጿል የእስራኤል ጦር በሆስፒታሉ ህንፃ ውስጥ የሚገኝ የሐማስ የእዝና የቁጥጥር ማዕከል ኢላማ ማድረጉን እንዳስታወቀ የፈረንሳይ ዜና አገልግሎት ዘግቧል በጥቃቱ በሰው ላይ ስለደረሰ ጉዳት የተባለው ነገር የለም። ይሁንና ጥቃቱ የተፈጸመው የእስራኤል ጦር በሆስፒታሉ የሚገኙ ህሙማን፣ የቆሰሉ ሰዎችና አስተማሚዎች ከህንፃው ለቀው እንዲወጡ ማስጠንቀቂያ በሰጠ በደቂቃዎች ልዩነት እንደሆነ የጋዛ የሲቪል ጥበቃ ኤጀንሲ ይፋ አድርጓል። ሆስፒታሎች በጦርነት ወቅት ከጥቃት ሊጠበቁ እንደሚገባ በዓለም አቀፍ ሕግጋት ቢደነገግም እስራኤል ሐማስ ላይ ያነጣጠረ ዘመቻ በጋዛ ከጀመረች ወዲህ በተደጋጋሚ ድብደባ ተፈጽሞባቸዋል። ሐማስ ሆስፒታሎችን እንደ እዝ ማዕከል ይጠቀማል ስትል እስራኤል በተደጋጋሚ ትወነጅላለች። ዛሬ እሁድ፣ አልሂላል ሆስፒታል ላይ የተፈጸመውን ጥቃት በሐማስ የሚመራው የጋዛ መንግስት የሚዲያ ቢሮ አስከፊና ቆሻሻ ወንጀል በማለት አውግዟል። ቢሮው እስራኤል በጋዛ ሰርጥ የቀረውን የጤና ዘርፍ ለማፈራረስ በያዘችው ስልታዊ እቅድ ይሁነኝ ብላ 34 ሆስፒታሎችን በማውደም ከአገልግሎት ውጪ አድርጋለች በማለት ይወነጅላል። ይህ ዶይቼ ቬለ ነው። የኢራንና የአሜሪካ ከፍተኛ ባለሥልጣናት ከሰባት ቀናት በኋላ ዳግም ለመነጋገር ቀጠሮ ያዙ። አዲስ ቀጠሮ የተያዘው የኢራን ውጭ ጉዳይ ሚኒስትር አማን አርጋቺና የአሜሪካ ልዩ ልዑክ ስቲቭ ዊትኮፍ ትላንት ቅዳሜ በሙስካት ከተነጋገሩ በኋላ ነው። ሁለቱም የቅዳሜው ንግግር አወንታዊና ገንቢ እንደነበር አስታውቀዋል። የኢራን ውጭ ጉዳይ ሚኒስትር አማን አርጋቺ ለድርድር የሚሆን መሰረት ለመጣል የተቃረብን ይመስለኛል ሲሉ ተናግረዋል። በሚቀጥለው ሳምንት በሚካሄደው ተመሳሳይ ንግግር ወደ ድርድር ሊመራ የሚችል መሻሻል ሊኖር እንደሚችልም ተስፋቸውን ገልጸዋል። ስለ ጉዳዩ የተጠየቁት የአሜሪካው ፕሬዝደንት ዶናልድ ትራምፕ ጥሩ እየተካሄደ ይመስለኛል የሚል ድፍን ያለ ምላሽ ሰጥተዋል። የኢራን ውጭ ጉዳይ መስሪያ ቤት ቃል አቀባይ እስማኤል ባጋይ ከአሜሪካ ጋር የሚደረገው ድርድር በተዘዋዋሪ ሆኖ ይቀጥላል ብለዋል። ኦማን በአሸማጋይነት ሚናዋ የምትቀጥል መሆኗን ያረጋገጡት ቃል አቀባዩ ወደፊት ድርድሮች የት ሊካሄዱ እንደሚችሉ ውይይት እየተደረገ መሆኑን ከሀገሪቱ ብሔራዊ የቴሌቪዥን ጣቢያ ጋር ባደረጉት ቃለ መጠይቅ ገልጸዋል። ንግግር የሚደረገው በኒውክሌር ጉዳዮችና በኢራን ላይ የተጣሉ ማዕቀቦችን ስለ ማንሳት ብቻ እንደሆነ የተናገሩት እስማኤል ባጋይ ሀገራቸው ከአሜሪካ ጋር በሌሎች ጉዳዮች ላይ ምንም አይነት ውይይት እንደማታደርግ ገልጸዋል። በፓሪስ ማራቶን ኢትዮጵያውያኑ በዳቱ ሂርጳና ደራ ዴዳ ተከታትለው በመግባት አሸነፉ። ውድድሩን በዳቱ በሁለት ሰዓት ከ20 ደቂቃ ከ45 ሰከንዶች በመጨረስ አንደኛ ወጥታለች። ደራ አራት ሰከንዶች ብቻ በመዘግየት በሁለት ሰዓት ከ20 ደቂቃ ከ49 ሰከንዶች አጠናቃለች። በፓሪስ የወንዶች ማራቶን ውድድር ኬንያዊው ቤናርድ ቤወት የጂቡቲው ኢብራሂም ኢብራሂም ሐሳን እና ሌላው ኬንያዊ ሲላ ኪፕቶ ከአንደኛ እስከ ሶስተኛ ወጥተዋል። ኢትዮጵያውያኑ ድንቅ አለማየልና ጽዳት አያና ስድስተኛና ሰባተኛ ደረጃን በመያዝ ውድድሩን ጨርሰዋል። በኔዘርላንድስ በምትገኘው ሮተርዳም በተካሄደ ሌላ የማራቶን ውድድር ኬንያዊው ጂኦፍሬ ካምዎረር አንደኛ ሲወጣ ኢትዮጵያውያኑ ጫላ ረጋሳና ጭምዴሳ ደበሌ ሁለተኛና ሶስተኛ ደረጃን በመያዝ አጠናቀዋል። በሴቶች ኬንያዊቷ ጃክሊን ቺሮኖ አንደኛ ሆና አጠናቃለች። ኢትዮጵያውያኑ አሚናት አህመድ አዝ መራ ገብሩና ጥሩዬ መስፈን ከሁለተኛ እስከ አራተኛ ያለውን ደረጃ በመያዝ ጨርሰዋል። ይህ ዶይቼ ቬለ ነው። ዜናውን ከማጠናቀቃችን በፊት ዋና ዋናዎቹን፣ በድጋሚ ሩሲያ በሰሜናዊ ዩክሬን በምትገኘው ሱሚ የተባለች ከተማ ላይ በባሊስቲክ ሚሳይል ዛሬ እሁድ ጠዋት በፈጸመችው ጥቃት ሁለት ሕጻናትን ጨምሮ በትንሹ 32 ሰዎች መገደላቸውን ዩክሬን አስታወቀች። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ በ60 ሀገራት የሚገኙ 2600 ሠራተኞቹን ሊቀንስ እንደሆነ አስታወቀ። በጋዛ በስራ ላይ ከሚገኙ ጥቂት ሆስፒታሎች አንዱ ዛሬ እሁድ በተፈጸመ የእስራኤል የአየር ጥቃት ከፍተኛ ጉዳት እንደደረሰበት የጋዛ የሲቪል ጥበቃ ኤጀንሲ አስታወቀ። በፓሪስ ማራቶን ኢትዮጵያውያኑ በዳቱ ሂርጳና ደራዲዳ ተከታትለው በመግባት አሸነፉ። ዜናው በዚሁ አበቃ። ጤና